አድማጮች አሁን በቀጥታ ወደ የዜና መጽሔት ርዕሰ ጉዳዮች እናልፋለን። አርብ ዕለት ምሽት በፓሪስ ከተጣሉት ጥቃቶች በኋላ ፈረንሳይና ሌሎች የአውሮፓ ሀገራት ሌላ ተጨማሪ ጥቃት እንዳይጣል ስጋት ላይ ይገኛሉ። ጥቃቱን ተከትሎ የተፈጠረው ስጋትና ጊዜያዊ ሁኔታ ምን ይመስላል? ስለዚሁ ሊነግሩን ከበርሊን ዘጋቢያችን ይልማ ኃይለ ሚካኤልና ከብራስልስ ገበያው ንጉሴ አሁን መስመር ላይ ይገኛሉ። ገበያው ከአንተ ሊጀመር። የፓሪስን ጥቃት ከፈጸሙት አሸባሪዎች መካከል ሁለቱ የቤልጅየም ነዋሪ የነበሩ ፈረንሳውያን መሆናቸውን ቤልጅየም አረጋግጣለች። ከሽብር ጥቃት ጋር በተያያዘም ቤልጅየም የተወሰኑ ሰዎችን በቁጥጥር ስር አውላለች። በቤልጅየም ተጠርጣሪ ሽብርተኞች ለመያዝ የተጀመረው አሰሳ ምን ይመስላል? አዎ፣ እንደ ተገለጸው ሁለቱ ብቻ ሳይሆኑ ሌሎችም ብራስልስን ሞለንቤክ የሚባለው አካባቢ ነዋሪዎች እንደሆኑ ታውቋል። ከዚህም በተረፈ ቅዳሜ ጠዋት ሳላህ አብደል ሳላም የሚባል ከሶስቱ ወንድማማቾች ጥቃቱን ካደረሱት ውስጥ አንዱ ነው የተባለ ከፈረንሳይ ደንበር ላይ ቤልጅየም ደንበር ሲደርስ በፈረንሳይ ወታደሮች ከተጠየቀ በኋላ ግን ተለቆ ወደ ቤልጅየም ገብቷል ስለተባለ እሱን ለማግኘት በተለይ ማደኛ ወጥቶ ክትትሉ ቀጥሏል። በዚሁም ሞለምቤክ በሚባለው ከተማ በተደረገው አሰሳ ሰባት ሰዎች እንደታሰሩ እስካሁን ተገልጿል። ከዚህም በስተቀር ሁለት መኪኖች ለጥቃት የዋሉ የተከራዩት ከዚሁ ከብራስልስ እንደሆነም ታውቋል። በመጨረሻም ደግሞ እንደውም አሁን ከዚህ የብራስልስ ነዋሪ የነበረና አብዱልሐሚድ አባኡድ የተባለ አሁን ሶሪያ እየተዋጋ ያለ ከጥቃቱ በስተጀርባ ያቀነባበረው እሱ ነው የሚል ሀሳብም አለ እና እንደውም በእሱ አቀናባሪነት አጠቃላይ ዝግጅቱ ብራሲልስ ላይ እንደተደረገ ተወስዶ ማሰሳው በሰፊው እየተካሄደ ነው ያለው። በዚህም ምክንያት እንግዲህ ምናልባት ቤልጅየም ለአሸባሪዎች ምቹ ሁና ሳታገለግል አልቀረችም የሚል ሜዲያዎች የገለጹ ነው ያለው እስካሁን አብዱልሳሊም አብዱልሳሊድ ሳላህ አብዱል ሳሊም አልተያዘም ያለው አስሳ በተለይ በሞደ በሚባለው አካባቢ ግን እንደቀጠለ ነው። ይህ ነው እንግዲህ እስካሁን ያለው ሁኔታ እዚህ ብራስልስ። ከፓሪሱ ጥቃት በኋላ በጀርመንም የሽብር ጥቃት እንዳይደርስ ከፍተኛ ስጋት አድሯል። በተለይ ጀርመን የፈረንሳይ ድንበር ላይ ቁጥጥሯን አጠናክራለች። ይልማ፣ በርሊን የሚገኙት ባለስልጣናት የህዝቡን ደህንነት ለማረጋገጥ ሌላ ምን አይነት እርምጃ እየወሰዱ ይገኛሉ? እንደ ተሰማው እና በደንብም ግልጽ ሆኖ በየጊዜው ነው። ይሄ እንግዲህ ከአርብ ጀምሮ ነው ቅድም እንዳነሳሹ ሀሳቦቹም በተለያዩ አቅጣጫ የሚሳፉት በሁለት አቅጣጫ ነው። ጀርመኖች ስጋታቸውን ለማገድና ለመቆጣጠር ሰውንም ለማረጋጋት የሚሞክሩት አንደኛው የሀገር ውስጥ ጸጥታና የሀገር ደህንነት መጠናከር አለበት የሚሉት ነው። ይህም የአውሮፕላን ጣቢያዎች፣ የባቡር ጣቢያዎች፣ ትላልቅ አውራ ጎዳናዎች በታጠቁ ፈጥኖ ደራሽ ፖሊሶች እንዲቆጣጠሩና ይህን ነገር ጉዳይ እንዲከታተሉ በሚል ነው። ያም ሆኖ ዛሬ በተለይ እንዲያውም እዚህ በርሊን ከተማ ውስጥ በአምስት ቦታ የተጣለ ሻንጣ ተገኘ፣ የወደቀ ቦርሳ አለ ተብሎ መንገድ ተዘግቶ ግርግር ነበር። በሁለተኛ ደረጃ ለመቆጣጠር የወሰኑት ከጀርመን ውጭ ባለው ነው። እሱም አንዳንዶቹን ቅድም ዜና ላይ ተጠቅሷል። የ ከአውሮፓ ድንበር አልፎ የሚሄደው ነው። በቱርክ ሀገር በዓለም አቀፍ ደረጃ ከሌሎች መንግስታት ጋር አብሮ አብሮ በመስራት ሽብር ፈጣሪዎችን እዚያው እንዴት እንደሚ መቆጣጠር እንደሚቻል በሚለው ነው። ከቱርክ ጋራ የጀርመኗ ቻንስለር ባደረጉት ንግግር ብዙ ጥያቄዎችን የቱርኮችን መልሰን፣ ነገር ግን ሰዎች ዝም ብሎ በገፍ እንዳይገፉ በሚል ነው ማንኛውም ደግሞ ሾልኮ እንዳይገባ የታጠቁ የሆኑ አደጋ ይጥላሉ የሚሉ ናቸው። ነገር ግን አብዛኛዎቹ እዚህ ችግር የሚፈጥሩት እዚሁ የተወለዱ፣ እዚሁ ያደጉ፣ እዚሁ አውሮፓ የቆዩ አክራሪ ሆነው ሌላ አቅጣጫ የያዙ ወጣቶች ናቸው እና በዚህ በሁለቱ ደረጃ ነው። በአጠቃላይ ግን ጀርመኖች በዚህ በመካከለኛው ምስራቅ ጦርነት በሶሪያ ሆነ በኢራክ በዲፕሎማቲክ መፍትሄ ካልሆነ በስተቀር በጦር ሜዳ በዘማቹ ጦሮች መፍትሄውን አናገኝም። ስለዚህ ይሄ ነገር በደንብ መታየት አለበት የሚለውን ሀሳብ ጠቅላላው የጀርመን ፖለቲካና የጀርመን መንግስት የሚያንጸባርቀው አስተያየት ነው። ምናልባት ፈረንሳይን ጉዳይ ካነሳች ሌላ መልክ የሚይዝ ነው። ገበያው ከፓሪሱ ጥቃት ፈጻሚ አንዱ የሶሪያ ፓስፖርት እንዳለውና በጥቅምት ወር ሌሮስ በተሰኘው የግሪክ ደሴት አድርጎ በስደተኛነት የገባና በበርካታ የአውሮፓ ሀገራት ያለፈ ሰው መሆኑ ከተረጋገጠ በኋላ ወደ አውሮፓ የሚገቡት የስደተኞች ጉዳይ ብዙ ጥያቄ እያስነሳ ይገኛልና ይህ አሁን በአውሮፓ ሀገራት ዘንድ ባለው የስደተኞች ፖሊሲ ላይ ሊያሳድር የሚችለው ተጽዕኖ ምን ይመስላል? ይህ የተገኘው ፓስፖርት ጉዳይ በእርግጥ የስደተኞችን ጉዳይ ውስብስብ እንደሚያደርገው፣ በአባል ሀገሮች መካከል ያለው ልዩነት እንደሚያሰፋው እየተነገረ ነው። በእርግጥ ይህ ፓስፖርቱ በትክክል በፈረንሳይ መንግሥት በኩል አልተረጋገጠም፣ ምናልባት ጥቃት ከአድራጊዎቹ ጋር የተያያዘ መሆኑ ሆኖም ግን በተለይ በዚህ በብሔረተኞቹ በኩል እና የስደተኞችን የሚቃወሙት ሀይሎች ከሚመጡት ስደተኞች ጋር አሸባሪዎች ይመጣሉ፣ የሚለውን ክርክራችን የሚያጠናክር መረጃ እንዳገኙ አድርገው በሰፊው እያቀረቡት ነው ያለው። በሌላ መልኩ ግን ሌሎች ኃይሎች ደግሞ አንደኛ እነዚህ ስደተኞች ራሳቸው የአይሲስ የዚህ አሸባሪ ቡድን ተጠቂዎች ናቸው፣ አምልጠው ነው የመጡት። ብዙዎቹ ችግር የደረሰባቸው ናቸው እና ራሳቸውን ሙስሊሞችንም የማይምር ቡድን ነው። ስለዚህ ከዛ ጋር መያያዝ የለበትም የሚሉ አሉ። በሁለተኛ ደረጃ እነዚህ አይሲስ ራሱ ስደተኞች ችግራቸው የበለጠ እንዲወሳሰብና በአውሮፓ መንግስታትም ክፍፍል እንዲፈጠር አስርጎ ሊያስገባ ይችላል። ስለዚህ ይሄንን በስፋት ማየት ያስፈልጋል እንጂ እንዲሁ አንድ ወይም ሁለት የአይሲስ አባላት ወይም ብዙ በርከት እንዲሉ ይችላሉ ስለተገኙ ሽብርተኛውን ሁሉ ከአይሲስ ጋር መፈረጅ ተገቢ አይደለም የሚል ክርክር አለ። ያም ሆነ ግን ይህ ክስተት እንደውም በቋፍ ያለውን የስደተኞች ችግር የበለጠ እንደሚያወሳስበውና በአባላት መካከልም ያለውን ውዝግብ እንደሚያሰፋው ነው የሚታመነው። ልደት ገበያው፣ አንተ በምትኖርባት ቤልጅየም፣ በተለይ የበርካታ አሸባሪዎች መናኸሪያና የፓሪሱም ጥቃት የተቀነባበረባት ሀገር ናት እየተባለች ነው። ለምንድን ነው ሀገሪቱ ለአሸባሪዎች አመቺ ነች የተባለችው? አዎ፣ አሁን ሜዲያዎቹ በሱ መልክ እየገለጹት ነው ያለው እንደተባለውም ሶሪ አሁን የታዩት ነገሮች ያን ያስመስላሉ። በተጨባጭ በእለት ተእለት ህይወት ውስጥ በዚህ ለምንኖረው ሰዎች አይሰማንም። በእርግጥ ግን አንደኛ የተደረጉት ጥቃቶች ሁሉ ከብራስልስ ጋር ግንኙነት አላቸው። ከዚህ ቀደም በታሊስ ባቡር ላይ፣ ማድሪድ ላይ እንደዚሁም ደግሞ ከዚህ ብራስልስ የተደረጉት ጥቃቶች ሁሉ ወይ መሳሪያቸው ከዚህ የተገዛ ነው ወይንም ሰዎቹ እዚህ ነዋሪዎች ናቸው። ስለዚህ በዚህ መልኩ ብራስልስ እንደ መናኸሪያ እየተቆጠረች ነው ያለው። ምናልባትም እንደሚገለጸው ብራስልስ አትመቻ አይቀርም የሚባለው፣ አንደኛ ብራስልስ ጂኦግራፊያዊ አቀማመጧ ከየትኛውም ቦታ ተንደርድሮ ጥቃት ለመፈጸም የሚያስችል ነው። እንደሚታወቀው ለፓሪስም፣ ለአምስተርዳም፣ ለሁሉም የአውሮፓ ቅርብ ነች። በሁለተኛ ደረጃ በብራስልስ ለአክራሪ አስተምህሮ ምቹ የሆኑ የህብረተሰብ ክፍሎች አሉ የተገለሉ በተለይ ከሰሜን አፍሪካ የመጡ የአንደኛና የሁለተኛና የሶስተኛ ትውልዶች ስርአቶች በብዛት ያሉበት አካባቢ ስላለ፣ ስለዚህ እንደዚህ አይነቱን የተከፋውን ወጣት ለመመልመል የሚያስችል ሁኔታ አለ። ለምሳሌ ቤልጂየም አራት መቶ አርባ ወጣቶች ነው ወደ ሶሪያ ሄዱ የተባለው ይህ ከአውሮፓ አንደኛ ያደርጋታል። እና ይህ ክስተት ራሱ አሸባሪዎች እንዲንቀሳቀሱና እንዲመለምሉ ረድቷል ነው ነው በሶስተኛ ደረጃ ቤልጅየም በህገወጥ ወጥ የመሳሪያ ንግድ ትታወቃለች። ስለዚህ መሳሪያ በቀላሉ ለማግኘትና ለመዘዋወርም ያለው ሁኔታ ያመቻል ነው የሚባለው። በአራተኛ ደረጃ ደግሞ የብራስልስ ራሱ የቤልጅየም አወቃቀር በባለስልጣናቱ መካከል መናበብ እንዳይኖር የመረጃ መለዋወጥ አስቸጋሪ አድርጎታል የሚሉ አሉ። ምክንያቱም የቤልጅየም መዋቅር የፖለቲካ መዋቅር በቋንቋ ፌዴራሊዝም የተዋቀረ ነው። በርካታ የስልጣን እርከኖች እና በርካታ ባለስልጣኖች መንግስታት ናቸው ያሉ ስድስት የፖሊስ ዲፓርትሜንት ነው ብራስልስ ያለው፣ አስራ ዘጠኝ ሜር ነው ያለው። ስለዚህ በዚህ ምክንያት መረጃዎችን በማዕከላዊነት ለማንበብና እርምጃ ለመውሰድ ችግር ፈጥሯል የሚሉ አሉ። ስለዚህ በነዚህ ሁሉ ምክንያቶች ምናልባት ቤልጅየም በደንብ እንደተባለው ለአሸባሪዎች ምቹ ሳትሆን አትቀርም እየተባለ ነው ያለው። ልደት የጀርመን ባለስልጣናት የስደተኞችን ጉዳይ ከፓሪሱ ጥቃት ጋር ሳናያይዝ መመልከት አለብን እያሉ ይገኛሉ። ይልማ፣ የህዝቡ አቋም በዚህ ላይ ምን ይመስላል? ህዝቡ መቼም ሽብር ተፈጠረ፣ ፓሪስ ላይ ፈነዳ። ምክንያቱም ይሄ ጦርነት እና ይሄ ግጭት፣ ይሄ ሁሉ ውዝግብ ከመካከለኛው ምስራቅ ሀገሮች ጋር የቆየ ነው። ያ ሆኖ እኛ ግን የምንኖረውን የኑሮ ዘይቤ የለመድነውን አኗኗር ገበያ መውጣት፣ ልጆቻችን ትምህርት ቤት መላክ፣ በባቡርና በአውቶቡስ መሄድ፣ አደባባይ ላይ መገኘት፣ በየቡና ቤቱ ተቀምጦ መጫወት፣ ወይንም የሙዚቃ ድግሶችን መጎብኘት ይሄ ሁሉ ነገር የለመድነው ነው። ነው የመጣው ይምጣ የምናደርገው ነገር ነው። በነጻነት በሰላም በመንቀሳቀስ የፈለግነውን በመናገር የፈለግነውንም በመፈለግ በምናካሄደው እቅሎችና መንገዶች ሁሉ የምናደረገውን መንገድ እንቀጥልበታለን። ስለዚህ ምንም የምንፈራው ነገር የለም፣ ብለው ህዝቡ ይሄንን ነው የሚናገረው። ፖለቲከኞችም ይሄን ነው የሚሉት። ነገር ግን መጠንቀቅ አለብን፣ ዝም ብለን ማየት የለብንም ነው የሚሉት። እርግጥ አንዳንድ እርምጃዎችን እንዲደረግም ጠይቀዋል። የጥላቻ ሰበካ በየመስጊዱ የሚያካሄዱትን አክራሪ የሃይማኖት አባቶች፣ ኢማሞች ወይም የጸሎት ቤቶች እንዳሉ እነሱ መዘጋት አለባቸው ነው የሚለው። የሚጠረጠሩ ሰዎች እንዲሁምን ዛሬ ማሰስ አድርገው አንድ የሚጠረጠር የአልጄሪያ ሰው በደቡብ ጀርመን ላይ ይዘዋል። እነሱ መያዝ አለባቸው ነው የሚሉት። ግልጽ ሆኖ ደግሞ አልወጣም እንጂ በአይነ ቁራኛን የሚከታተሏቸው ሰዎች እንዳሉ እና እነዚህን ሰዎች ደግሞ በሚቀጥሉት ጊዜ አስፈላጊ ከሆነ ለቃቅመው ለመያዝ እንደሚፈልጉ ነው የሚያደርጉት። የሚመጣውም ወራቶች እና ቀናቶችም የሚያሳስቡ ናቸው። የገና በዓል አለ፣ የገና ገበያ አለ፣ የገና ስጦታ ሰው ለመግዛት የሚወጣበት ጊዜ ነው። ስለዚህ ሰውን ሁሉ ተባበሩ ነው የሚሉት። ብዙ ሰዎች ግን ደግሞ ተጠርጣሪ በመሆናቸው አንዳንድ ነገሮችን መንገድ ላይ ካዩ ፖሊስን ይደውላሉ። ፖሊስ ደግሞ መንገድ መዝጋት ጀምረዋል። ስለዚህ ሰው ሁሉ እቃችሁንም ጠብቁ፣ ራሳችሁንም ጠብቁ የሚል ነገር ነው ዛሬ ያስተላለፈው ገበያው። በኢኮኖሚ የበለጸጉና በመበልጸግ ላይ ያሉ ሀያ አገሮች አንታሊያ ቱርክ ላይ ባካሄዱት ጉባኤ ራሱን እስላማዊ መንግስት በማለት የሚጠራው ጽንፈኛ ቡድን በፈጠረው ስጋት ላይ ትኩረት አድርገው ተወያይቷል። ከዚህ ጉባኤ ምን ይጠበቃል? እስቲ በአጭሩ ግለጽልኝ። ጉባኤው ቀደም ሲል እንደተጠናቀቀ ተገልጿል። ስለዚህ ውሳኔዎችን አሳልፎ ተበትነዋለሁ የሚለው መግለጫ እስካሁን የማየው ያለሁት እንደ ተገለጸው የዚህ ጉባኤ ቀደም ሲል እያተኩራል የተባለው በኢኮኖሚው እና በቅርቡ እዚህ ፓሪስ ይደረጋል በተባለው የአየር ንብረት ለውጥ ጉዳይ ላይ ነበር፣ በእነዚህ በሁለቱ ነበር። ሆኖም ፓሪስ የተከሰተው ክስተት ዋናውን አጀንዳ ወደ ሁለተኛ ደረጃ አድርጎ በዚህ በጥቃቱ ላይ አትኩሮ በሱ ላይ ውይይት እንዳደረጉ ነው የተገለጸው። በዜናው እንደተገለጸው ዋናው ይሄ የዲ ሀያ የሚባሉት የበለጸጉት ሀገሮች ከሁሉም በላይ የደንበር ቁጥጥራቸውን እንዲያጠብቁ፣ በሁለተኛ ደረጃ ደግሞ የመረጃ ልውውጥ እና አብሮ መስራት ጉዳይ የበለጠ ስጥና አክሮ እንዲቀጥል፣ እንደዚሁም ደግሞ የአሸባሪዎችን ፋይናንስ መዝጋት በሚቻልበት መንገድ ላይ ተባብረው መስራት የሚገባ መሆኑን ከዚህም በላይ ደግሞ የሶሪያን ውዝግብ አይሲስ ጋር ላይ የሚደረገውን ጦርነት እና የሱሪያን ውዝግብ መፍታት የሚቻልበት መንገድ ላይ በጋራ መስራት የሚያስፈልግ መሆኑን አስምረው ተነስተዋል ነው የሚባለው። ከዚሁ ጋር ግን ከዋናው ጉባኤ ይልቅ በሳይድ ኢቨንቶች የሚሏቸው በጎን ከመሪዎች ጋር የሚያደርጉት ውይይት ጠቃሚ እንደነበረ እና ለምሳሌ ያህል ፕሬዚዳንት ባራክ ኦባማ እና ፕሬዚዳንት ፑቲን በጋራ ተገናኝተው ከጉባኤው ውጪ ያደረጉት ውይይት የበለጠ መግባባት የነበረበት ነበር ተብሏል እና የሶሪያን ጉዳይ በወታደራዊ ሳይሆን በፖለቲካ ሂደት ለመፍታት በሶሪያ የሚመራና የሶሪያ የሆነ መንግስት፣ የሽግግር መንግስት እንዲኖር በሁለቱም በመሰረተ ሀሳብ ተስማምተዋል የሚል መግለጫ ወጡ። እንግዲህ ፕሬዚዳንት አሳድ ቦታቸውና ሚናቸው ምን ይሆናል የሚለው አልተገለጸም። በውይይቱም የተነሳ ሊሆን ይችላል ግን በዛ ጉዳይ ላይ ምናልባት ለጊዜው የተስማሙ መሆኑን የሚገልጽ ነገር የለም። ስለዚህ አሁንም የእሳቸው የፕሬዚዳንት አሳድ ሚና ጉዳይ በፑቲን በፕሬዚዳንት ፑቲን የሚመራውና በነ ፕሬዚዳንት ባራክ ኦባማ የሚመራው ክፍል ያለው ልዩነት እንዳለ ነው ይባላል። ያም ሆነ ይህ ግን ከመቼውም ጊዜ የበለጠ በጋራ ለመስራትና የሶሪያን የሽግግር መንግሥት ለማቋቋም የሚያስችለው እና በተባበሩት መንግስታት የሸምጋኝነት የሚካሄደው ውይይት ድርድር እንዲቀጥል የሚል ስምምነት ላይ ተደርሰዋል የሚል መግለጫ በማውጣት ስብሰባ አልቋል ነው የተባለው። ዋናው ነገር ግን ከሁሉም በላይ ይሄ ስብሰባ ከተጠበቀው ውጪ በሽብርተኝነትና በአይሲስ ጥቃት በሶሪያ ጉዳይ ላይ ጫና ሰጥቶ እንደተወያየ ነው የታወቀው። ጥሩ። ይልማ በመጨረሻ ወደ አንተ ልምጣና በፓሪስ ጥቃት ከተፈጸመባቸው ቦታዎች አንዱ በጀርመንና በፈረንሳይ ብሔራዊ ቡድኖች መካከል የእግር ኳስ ግጥሚያ በመካሄድ ላይ ሳለ ነው። ነገ ሃኖቨር ከተማ በጀርመንና ኔዘርላንድስ ብሔራዊ ቡድኖች መካከል የወዳጅነት ግጥሚያ እንደሚካሄድ ተገልጿል። ስጋት ቢኖርም ለአሸባሪዎች እጅ አንስጥም ይመስላል ነገሩ። አዎ የኑሮ ዘይቤያችንን የምናደርገውን የዕለት ተዕለት እርምጃዎች የታቀዱና የተተለሙ ፕላኖች፣ አንደኛውም የዚህ ኳስ ግጥሚያ ነው። እሱን እናካሄዳለን ነው የሚሉት። እንደሚታወቀው በሆላንድና በጀርመን መካከል የቆየ ብዙ ዘመናት የገፋ ኃይለኛ ፉክክር ያለበት ነው። የሁለቱም ሀገር ቡድኖች የሚፋጩበት፣ ተጫዋቾቹም ጨዋታ ሜዳ ውስጥ ሲገቡ ኮርተው ለሀገራቸው ስለሆነ የሚጋፉበት ነገር ነው። ግን ያም ሆኖ ይሄንን ጨዋታ እናካሄዳለን ያሉት እንዳውም እዛ ላይ የጀርመን ካቢኔ የጀርመን ቻንስለር አብዛኛው ሰዎች፣ ትላልቅ የአገሪቱ ሰዎች ስም ያላቸውም እንገኛለን ነው ያሉት። ተመልካቾችም ፓሪስ ላይ እንደ ሰማነው ሁለት ጊዜ ነው የፈነዳው ታጥቀው ገብተው እዛ ውስጥ ሽብር ለመፍጠር የፈለጉት። ተመልካቾችም ሄደን ጨዋታውን እናያለን ነው ያሉት። በቴሌቪዥንም በሬዲዮም ይሄ ጨዋታ ይተላለፋል። ይሄንን ራሳቸውን ፈረንሳዮች ጥሩ አድርገው ነው እንዳነበብኩት። የፈረንሳይ ቡድንም ወደ እንግሊዝ ሀገር ይሄዳል። ግን ዋናው ነገር ምንድን ነው? እንዴት አድርገን በተለይ ከውጭ የሚመጡትን ሽብር ፈጣሪዎች ሳይሆኑ እዚህ ያሉትን ወጣቶች ወደ ሽብር ፈጣሪዎች እንዳይ ምንድን ነው ሰፈር መንደር እንዳይገቡ እነሱን መልስ የሚለው ነው። እዛ ላይ ቅድም ከተጠቀሱት ነጥቦች መካከል ሀያው የናጠጡ ወይም ከበርቴ ሀገሮች የወሰኑት ነገር ቢኖር ለወጣቶች የስራ ዕድል መክፈት አለብን የሚለውን ነገር ነው። ያን ፕሮግራም በስራ ላይ ካዋሉት ምንቱን ሊያደርጉት ይችላሉ እታየኝ ይሄ ነው። እሺ፣ የፓሪሱን ጥቃት ተከትሎ በአውሮጳ የተፈጠረው ስጋትና ጊዜያዊ ሁኔታን አስመልክቶ ከበርሊን ይልማ ኃይለ ሚካኤልና ከብራሰልስ ገበያው ንጉሴን አመሰግናለሁ። አድማጮች ከዜና መጽሔት በኋላ በሚከተለው ማህደረ ዜና ዝግጅታችን ነጋሽ መሐመድ ፓሪስ የደረሰውን ጉዳትና አጸፋውን ይቃኛል። ጠብቁን። ቀጣዩ የዜና መጽሔት ርዕስ ወደ እስራኤል ይወስድናል። እስራኤል በኢትዮጵያ የሚገኙ ዘጠኝ ሺህ ቤተ እስራኤላውያንን ለመውሰድ ውሳኔ አሳልፋለች። በጎንደርና አዲስ አበባ የሚገኙት ቤተ እስራኤላውያን በሚቀጥሉት አምስት ዓመታት ወደ እስራኤል እንደሚጓዙ ጠቅላይ ሚኒስትር ቤንያሚን ኔትናያው አስታውቋል። እሸቴ በቀለ ዝርዝር ዘገባ አዘጋጅቷል። እስራኤል የመጨረሻ ያለቻቸውን ዘጠኝ ሺህ የኢትዮጵያ ፈላሻዎች ወደ አገሯ እንዲገቡ የሚፈቅድ ውሳኔ አስተላልፋለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ በአዲስ አበባና በጎንደር የሚገኙ ከእስራኤል ጋር ዝምድና ያላቸው የመጨረሻዎቹን ማህበረሰብ ወደ አገራችን ለማምጣት ጠቃሚ ውሳኔ አሳልፈናል ሲሉ ተናግረዋል። ለሁለት ዓመታት ተቋርጦ የነበረው የቤተ እስራኤላውያኑ ጉዞ በአገሪቱ ፓርላማ ቀርቦ ያለምንም ተቃውሞ ጸድቋል። ጋዜጠኛ ዜናነህ መኮንን ቤተሰብን ማገናኘት ውሳኔው ከጸደቀባቸው ምክንያቶች አንዱ እንደሆነ ይናገራል። ላለፉት ሁለት ዓመታት የኢትዮጵያ ቤት እስራኤሎችን ከኢትዮጵያ ለማምጣት ቆሙ ነበረ የማስመጣት ሁኔታ። ለመጀመሪያ ጊዜ ከሁለት ዓመት በኋላ ይህ ውሳኔ ነው። ውሳኔውን ያሳለፈው ሀገር ክነሴት ወይንም የሀገሪቱ ፓርላማ ነው ማለት ነው። ወደ ዘጠኝ ሺህ ናቸው። በጎንደርና ወደ አዲስ አበባ ያሉ ናቸው። ሊወሰን የቻለበት ብዙ ምልህ አከራካሪ ጉዳዮች አሉ። ግማሹ የቤተሰብ የማገናኘት ሁኔታ ነው። አንዳንዴ ልጆች እዚህ ይኖሩ እና ወላጆቻቸው እዛ ይኖራሉ እና የቤተሰብ የማገናኘትም ነው የሚል ነው። በእስራኤል የተመላሹ ሰራተኞች ህግ መሰረት የአይሁድ ዝርያ ያላቸው ሰዎች አስፈላጊውን ቅድመ ሁኔታ ካሟሉ በኋላ ዜግነትና የመኖሪያ ፈቃድ ሊያገኙ ይችላሉ። የመጀመሪያዎቹ የኢትዮጵያ ቤተ እስራኤላውያን በጎርጎሮሳዩ 1980ዎቹና 1990ዎቹ ነበር የተጓዙት። ጉዞ የተጀመረው ከሱዳን ሲሆን ጊዜው ኢትዮጵያ በጦርነት የምትታመስበት የመንግስቱ ኃይለማርያም መንግስትም ሊወድቅ የሚንገዳገድበት ወቅት ነበር። ማጓጓዙን ደግሞ የእስራኤል ጦር፣ የአሜሪካ ማዕከላዊ የስለላ ድርጅትና የሱዳን የደህንነት ተቋም በጋራ ከውነውታል። የኋላኋላ ግን እስራኤል ዜጎቼ ያለቻቸውን ከአዲስ አበባ ለማጓዝ ፈቃድ አግኝታ አድርገዋለች። በእስራኤል 135 ሺህ የኢትዮጵያ ይሁዶችና ልጆቻቸው ይኖራሉ። ከኢትዮጵያ የተጓዙትም የሆኑ በእስራኤል የተወለዱት ወጣቶች በአዲሷ አገራቸው የመድሎና የዘረኝነት ሰለባ ሆነናል ሲሉ ያማራሉ። ቤተ እስራኤላውያኑ በቴልአቪቭ አደባባዮች ተቃውሞ ወጥተው ከፖሊስ ጋር እስከ መጋጨትም ደርሰዋል። ደማስ ፈቃደ የተባለው ወታደር ከነደንብ ልብሱ በእስራኤል ፖሊስ ድብደባ ከተፈጸመበት በኋላ የተቀሰቀሰው ተቃውሞ የወጣቶችን ቁጣ ቀስቅሷል። ዜናነህ መኮንን የእስራኤል መንግሥት ችግሮቹን ለመፍታት ውሳኔዎች ማሳለፉን ይናገራል። ለምሳሌ ፖሊስ አዲስ መግለጫዎች አወጥቷል። የደህንነቱ ተቃውሞ ሰልፍ ይካሄድ ነበረ። አሁን መልስ ያገኘ ነው። መልሱ ያገኘው ምንድን ነው? በመጀመሪያ የቋንቋ ችግርም አለ፣ የመግባባት ሁኔታዎች አሉ። ስለዚህ አሁን ወደ አንድ መቶ ሰማኒያ የኢትዮጵያን ፖሊሶች በዛ እንዲቀጠሩ አማርኛ ቋንቋ እንዲነገር በእሳት አደጋ ሁሉ እንዲገቡበት፣ በሌላ በኩል በወር አንድ ጊዜ በፖሊስ እና በኮሚኒቲው መካከል አንድ ስብሰባና ውይይት እንዲካሄድ የሚል ሁኔታዎች አሉ። ስለዚህ ችግር ያለው ወደፊትም ሊኖሩ ይችላል፣ ግን ያንን የመጋፈጥ ሁኔታ ነው። እንዳውም ሰው አሁን መብቱን እያወቀ ነው። በከፍተኛ ውጪ እና አደገኛ ተልእኮ የጽዮናዊነት ህልማቸውን ያሳ የ የኢትዮጵያ አይሁዶች በፖሊስና የመከላከያ ሰራዊት ውስጥ ከተራ አባልነት ጀምሮ በተለያዩ የአዛዥነት ደረጃዎች ማገልገል ችለዋል። ይሁንና ከሌሎች እስራኤላውያን አኳያ በጣም ውስን እንደሆነ ይነገራል። የአንድ ኢትዮጵያዊ አይሁድ ገቢ ከአገሪቱ አማካኝ የገቢ መጠን በ35 በመቶ ያነሰ ነው። የከፍተኛ ሁለተኛ ደረጃ ትምህርታቸውን ያጠናቀቁት ወጣቶች ግማሽ ያህሉ ብቻ ናቸው። እሸቴ በቀለ። የዜና መጽሔት ጥንቅራችን እዚህ ላይ ይጠናቀቃል። አድማጮች አስተያየት ካላችሁ በስልክ ቁጥር 0049 17 22 66 69 44 ላይ ላኩልን።